በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የክርስቶስ ቤተሰቦች የሆናችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ እንደምንከረማችሁ፣ እንደምንሰነበታችሁ፣ እንደምንዋላችሁ እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ክብር ምስጋና ለርሱ ይሁን። ዛሬ ስንተኛ ሳምንታችን ነው? አራተኛ ሳምንታችንን ያዝን ማለት ነው። መጀመሪያ ዘወረደ፣ ቀጥሎ ቅድስት። የዛሬ ሳምንት ምን ነበር? ምኩራብ ነበረ። ዛሬ ደግሞ ምንድን ነው? መጻጉ ይባላል። እና ዛሬ የመጻጎን ሳምንት የምናስብበት ዕለት ነው። ትልቅ በዓል ነው። ትልቅ ዕለት ነው። የእግዚአብሔርን የአምላካችንን ፈዋሽነት፣ የአምላካችንን ለእኛ አሳቢነት የምናስብበት የምናይበትና በዚህም እንደገና እግዚአብሔር እንዲያስበን እንደገና እግዚአብሔር እንዲፈውሰን አምላካችንን የምንለምንበት ዕለት ነው። አምላካችን እግዚአብሔር ለዚህ ዕለት ለዚህ ሰዓት ስላደረሰን ክብር ምስጋና ለርሱ ይሁን። ዛሬ ትላንት ማለት ይቅርታ፣ ባለፈው ሳምንት በጀመርነው ርዕስ ላይ ነው አሁንም የምንሄደው ለኔስ ቦታ አለህ ወይ? እግዚአብሔር ሆይ ብዙ ሰዎች በቤትህ ቦታ አላቸው። ዓለም ደግሞ ስፍራ የከለከላቸው ደግሞ ሰዎች አሉ። ለኔስ አንተ ቦታ አለህ ወይ በሚል ርስ ነው የምንማረው በክፍል አንድ ላይ እንዳየ ነው። አምላካችን በቤተ መቅደሱ ስፍራ ያልተሰጣቸውን። የተገፉትን ስፍራ እንዲኖራቸው የሚጸልዩበትን ስፍራ በንግድ ቦታ ተክተውባቸው የነበሩትን እነዚያን ጅራፍ አብጅቶ አባሮ ቤተ የሰ ቤተ ጸሎት ትሰመይ ቤቴ የጸሎት ቤት ትባላለች። አንትሙሰ ረሰይክምዋ በአተ ፈያት እናንተ ግን የወንበዴዎች ዋሻ መከማቻ ያደረጋችኋት ብሎ እነዚያን አባሮ ለአህዛብ ለእኛ ማለት ነው፣ በእርሱ ቤት በእርሱ ስፍራ ቦታን እንዳዘጋጀልን ባለፈው አይተናል። የሚያስገርመው እዚህ ላይ ነው። እንግዲህ አንዳንዴ ጭፍን የሆነና በእውነተኛነት ላይ ያልተመረኮዘ ሃይማኖተኝነት እንዲህ ያለ ግብዝነትን ያሳያል። እነዚያ ሰዎች በቤቶቻቸው ደጃፍ ላይ ትልልቅ ማድጋ ነበራቸው። ዮሐንስ ይጽፍልን፣ እንዲያውም ስለ ምኩራቡ ስለዚህ ጌታችን ስለገባበት ቤተ መቅደስ ሲጽፍ መጀመሪያ የጻፈልን ስለ ቃናው ሰርግ ነው የጻፈ። እና እነዚያ አይሁድ በየቤቶቻቸው ትልልቅ ማድጋ ነበራቸው። ለምን ነበር ያ የሚደረገው? ምክንያቱም ገበያ ሄደው ሲመጡ፣ ከሰው ጋር ተገናኝተው ሲመጡ ረክሰናል ብለው ስለሚያስቡ ለመንጻት ነበር። አፍአዊ የሆነ ነገራቸውን በሚገባ ይጠብቁ ነበር። ውጫዊ የሆነውን ነገራቸውን በሚገባ ይጠብቁ ነበር። ነገር ግን በአምልኮ ስፍራቸው፣ የአምልኮ ህይወታቸው፣ የአምልኮ ቦታቸው፣ የአምልኮ ኑሯቸው ግን የወንበድና ህይወት ሆኖ ነበር። ሁልጊዜ አምላካችን የሚያስጠነቅቀን ይህንን ነው። እግዚአብሔር ምንድን ነው የሚለው? እኔ ልብን እመለከታለሁ ነበር ውጭን አደለም ያለው ለዚህ ነው። በሌላም ስፍራ ላይ ሲገሥጻቸው ምናለ፣ እናንተ የጽዋውን ውጪውን የምታጠሩ የዋንጫውን ውጪውን የምታጠሩ ውስጡ ግን በቅሚያ በተንኮል በድር በሸረሪት የተሞላ ነው የሚላቸው። ሁልጊዜ ጊዜ የሰው ባህሪ እንደዛ አይነት ነው። አሁንም እኛ ጋር ብዙ ችግር ያለው እኮ ከውጭው አይደለም አምረን ተውበን ተጌጠን ነው ምንታየው ብዙ ሰዎች ብዙ የሚያስጨንቃቸው የውጭው ነገር ነው። በጣም ልናስብበት የሚገባል እና ተመልከቱ እስራኤላውያን እንዴት እንደሆነ በጥነቃቅኑ ነገር ዛሬ እንማረዋለን ምን ያህል ያ እንደሚያስቸግር ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን አፋዊውን ሳይሆን ልባዊውን ጥቃቅኑን ሳይሆን ዋናውን ነገር ማየት ጀመረ። ያም በቤተ መቅደሳችሁ የተከላችሁት ርኩስ ነገር ምንድን ነው አላቸው። ቤቴን የወንበሪዎች ቤት አድርጋችሁታን አላቸው። እናም ከዚህ ሂዱ አላቸው። ወግዱ አላቸው። ለተገፉት ስፍራ ላልነበራቸው እንዳይጸልዩበት ቦታው ለሆኑት ግን ቦታ አዘጋጀላቸው። አምላካችን እግዚአብሔር ስፍራ አለው ብለናል። እንዲሁም ቤቱ የተሰራው በምን አይነት ደንጊያ ነው ነው ያለ ሐዋርያው በተጣሉ በተናቁ ራሱ የማዕዘን ደንጋይ ሆነው ባለቤቱ ራሱ ግንበኞች የናቁት ደንጊያ ነው የተባለ ጌታችን ኢየሱስ ክርስቶስ። እውነት እኮ ነው። ግንበኞች የናቁት ደንጊያ ነው የተባለ እሱ የማዕዘን ራስ ሆነ። ተማረ። ዛሬ ደግሞ በጣም የሚገርም ነው። ዛሬ ደግሞ በተገፋንበት ዓለም እግዚአብሔር ፈውስ ይሆነናል ብለን እንማራለን። ርሳችን ይሄ በተገፋንበት ዓለም እግዚአብሔር ምን ይሆነናል? ፈውስ ይሆነናል። እንደገና በሉት እስቲ፣ በተገፋንበት ዓለም እግዚአብሔር ፈውስ ይሆነናል። የዮሐንስ ወንጌል ምዕራፍ አምስት ከቁጥር አንድ ከዚህ በኋላ የአይሁድ በዓል ነበረ። አይ በቅዳሴ ጊዜ የተነበበ ወንጌል። ከዚህ በኋላ የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም መጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች፣ አምስትም መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች፣ አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያየቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከሰላሳ ስምንት ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና፣ አልጋህን ተሸክመ ሂድ አለው። ወዲያው ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ይሄ ታምራት የተመዘገበው በዮሐንስ ወንጌል ብቻ ነው። ከአራት ወንጌላት በሌላ ቦታ ላይ አናገኘውም። ዮሐንስ ወንጌሉን ስታነቡ፣ ስታጠኑ ጌታችን ካደረጋቸው ተአምራቶች ጌታችን ካደረጋቸው ድንቆች ሁሉንም እንጻፍ ብንል ምንድን ነው ያለው ሰማይና ምድር ለመጽሐፍቱ ባልበቃ ነበር ነው ያለው ሰማይና ምድር ለመጽሐፍቱ ባልበቃ ነበር ነገር ግን ዮሐንስ ከነዚያ ሰማይና ምድር ሊይዛቸው ከማይችሉት ሰማይና ምድር ሊወስኑት ከማይችሉት የጌታ ተአምር ውስጥ የጻፈልን ሰባቱን ብቻ ነው። ሰባት ተአምራቶችን ነው የጻፈ። ተአምራቱን ሲጽፍ ደግሞ የተጠቀመው ቃል የተለየ ቃል ነው። አይታችሁት ከሆነ ተአምር አይደለም የሚለው ምልክት ነው የሚለው ለምንድነው ምልክት ያለው? መልሱን የምናገኘው በወንጌሉ መጨረሻ ላይ ምን ይላል? ኢየሱስም በዚህ መጽሐፍ ያልተጻፈ ብዙ ታምራት አደረገ ይልና ይህም የተጻፈው እርሱ ክርስቶስ እንደሆነ ታምኑና አምናችሁ የዘላለም ሕይወት ይሆንላችሁ ዘንድ ነው። ታምሩ የተጻፈው እርሱ የሠራቸውን ታምራት ለመዘርዘር ሳይሆን ሰማይና ምድር አይችለውም ተብሏል። ነገር ግን ይሄንን ታምራት ሰምታችሁ እርሱ ኢየሱስ ተራ ነቢይ ሳይሆን የባሕርይ አምላክ እንደሆነ፣ ክርስቶስ እንደሆነ ታምኑ ዘንድና አምናችሁም የዘላለም ሕይወት ይሆንላችሁ ዘንድ ነው። በዚህ ምክንያት እያንዳንዱ ታምር ዓላማ ያለውን ጌታ ሲፈውስ ታያላችሁ። የዮሐንስ ወንጌልን ስታነቡ ደቀ መዛሙርቱ በእርሱ ሲያምኑ ታያላችሁ። ጌታ ሲፈውስ ታያላችሁ። ጌታ አንድ ተአምር ሲያደርግ ታያላችሁ። ዝቅ ብሎ ምን ይላል ዮሐንስ? በእርሱ ህዝቡም በእርሱ ምናሉ ይላል? አመኑ ይላል። የአንዳንዶቹ እምነት ጊዜያዊ ነው። የአንዳንዶቹ እምነት ደግሞ ቋሚ ሲሆን እናያለን። በዚህ ቦታ ላይ የምናየው ጌታችን መድኃኒታችን ኢየሱስ ክርስቶስ ሠላሳ ስምንት ዓመት ሙሉ ታሞ የነበረውን ሰው ሲፈውስ ነው ምናየው። እናየው ሠላሳ ስምንት ዓመት ሙሉ አንዳንድ ጊዜ እግዚአብሔር ጸሎቴን የሚመልሰው መቼ ነው እንላለን። የተወደዳችሁ አባቶች፣ እናቶች ይህንን ተአምር ስንሰማ ይሄንን የእግዚአብሔርን ቃል ስናነብ የምናስተውለው ነገር ቢኖር የጊዜያት መርዘም የእግዚአብሔር ተአምር በሕይወታችን እንዳይከሰት እንደማይገድበው፣ የቱንም ያህል ሕመማችን፣ የቱንም ያህል መከራችን፣ የቱንም ያህል የኑሯችን ጭንቀት ይርዘም እንጂ አምላካችን በፈውስ አንድ ቀን ወደ ኑሯችን ይመጣል። ክብርና ምስጋና ለርሶ ይሆን። አንዳንዴ ሁለት ዓመት ሆነ ሶስት ዓመት ሆነ አራት ዓመት ሆነ እያልን ቀናችንን እንቆጥራለን። መቼ ነው እግዚአብሔር የሚያስበው? እውነት ነው። ለሰው ልጅ ከሚያስቸግረው ነገር ከሚያስቸግረው የእግዚአብሔር መልስ አንዱ መጠበቅ ነው። ሰው በባህሪው መጠበቅ አይችልም። ለዚህ ነው በዚህ እንኳን በሀገር አሜሪካ ፋስት የሚል ቃል የተቀጸለለት ነገር ደስ ያሰኘናል። ሁሉም ነገር አውቶቡስ ከሆነ ፋስት የሆነ ምንም የማይቆም ሌላውንም እኮ እንዳይጭንኮን እየዘለለ ፌርማታውን የሚሄድ ሲሆን ደስ ይለናል። ምግቡም ቢሆን ቶሎ የሚደርስ የማያስቸኩል፣ የማያስለፋ ቢሆን ደስ ይለናል። ገንዘቡም ቢሆን በአቋራጭ የሚመጣ በማናቸውም መንገድ የሚመጣ ቢሆን ደስ ይለናል። ትዳሩም ቢሆን የአቋራጭ ቢሆን ደስ ይለናል። አባቶቼ፣ እናቶቼ ጥሩ ነው። ይሄ ሁሉ ግን ሁሉም ዋጋ አለው። ዛሬ ፋስት ፉድ ከየትምህርት ቤቱ ሁሉ እየተባረረ ነው። ታውቃላችኋልን? ለምን ይመስላችኋል? ሁላችንን እያወፈረን ስለሆነ ነው። በከተማው በሙሉ አሁን አንድ ዶክመንተሪ ተሰርቶ ነበር። ልክ እንደ ፊልም እንደ ታላቅ የሃሊውድ ፊልም ነው የታየው። በብዙ ሚሊዮን የሚቆጠር ህዝብ ነው ያየው። ብዙ መጽሐፍት እየተጻፉ ነው ያሉት። እያንዳንዱ የምንፈጥንበት እያንዳንዱ አቋራጭ የምንፈልግበት ነገር ዋጋ የምንከፍልበት ነገር ነው። ስለዚህ ግን ሰው ይፈልገዋል ያም ነው የተማረውም ያልተማረውም ገንዘብ ያለውም ገንዘብ የሌለውም ይፈልገዋል ያንን አቋራጭ የሆነ ፈጣን የሆነ ነገር። በዚህ ምክንያት መጠበቅን የመሰለ ሰው የሚፈራው ነገር የለም። አንዳንዴ ምን እንላለን? እምቢ ብባል ይሻለኛል እንላለን። አይደለም፣ ምን ነው እምቢ ብሻል እምቢ ብለኝ ይሻል፣ ቶሎ መልሱን ቢሰጠኝ ይሻለኛል። እግዚአብሔር ሁልጊዜ ግዜ የሚለን ወደፊት እንማርበታለን አንዳንዱን መልሳችንን እግዚአብሔር እሺ፣ ልጄ አደርጋለሁ ይለኛል። አሁን አደርግልሃለሁ ይለናል። አንዳንዱ ደግሞ እሺ ይለናል። ነገር ግን ጊዜው ስለማይፈቅድ ረጋበል ይለናል። ረጋበይ ይለናል። አንዳንዱ ደግሞ በፍጹም በአሁኑ ሰዓት የሚከናወን ስላልሆነ ቆይ ይለናል፣ ጠብቅ ይለናል። ያንን የመጠበቅ ሚስጥር የተረዱ ሰዎች ናቸው ከእግዚአብሔር በረከት ነው የሚያገኙት። ለዚህ ነው የኢዮብን ትግስት እኮ የምናደንቀው። ለዚህ ነው ሁሉም ቸኮለ። ከፋስት ፉድ ኔሽን የመጣ ነበረ፣ ሁሉም መሰለኝ፣ ከችኮላው ዓለም የመጣ ነበረ። ሁሉም የኢዮብ ጓደኞች መጡ፣ ወዲያውኑ ፍርድ ሰጡት። ኦሆ ኤማ የደረሰብህ አንተኮ እንዳንተ ያለ ኃጢአተኛ ማናለ ይበልሃል አሉት እንዳንተ ያለ እንደዚህ ያለ ችግር የደረሰበት ማናለን ያቅምስሃል። ሚስቱ መጣች፣ አጠገቡ ያለች ሰድባው ረግማው እግዚአብሔርን፣ እሱንም ደግሞ እንዳንተ ደግሞ እስከ መቼ ነው እግዚአብሔርን እንዲህ አድርገህ የምትኖረው ይህን ሁሉ ሲያደርግብህ፣ ይህን ሁሉ ሲያከናውንብህ ስደበው፣ አለች ርገመው፣ አለች። እግዚአብሔርን ሰድበህ እግዚአብሔርን ረግመህ ሞት፣ አለች። ምክንያቱም የሆነ መልስ ማግኘት አለብህ። እስከ መቼ እንዴት እንዲህ ትኖራለህ? አለች። አያችሁ፣ ከባድ ነው መጠበቅ። ኢዮብ ግን ጻድቅ የተባለበትን ቃል እንደራች ኢዮብ ታጋሽ የተባለበትን ኢዮብ ትግስተኛ የተባለበት ምንድነው? ያለ ስጋዬ በጥርሴ እህ እይዛለሁ ቢገለኝም እንኳን እርሱን እጠብቃለሁ። እንደገና ደግምላችኋለሁ። ኢዮብያ ነው ስጋው እየረገፈ የሚያክበት አጥቶ ህመሙ እንደ ቅንቅን እየበላው አግኝቶ ያጣ ልጆቹን ያጣ ሲሆን ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለና ሌሎቹ ሁሉ እየመጡ ሲነዘንዙት፣ እንዲያማርር ራሱን እንዲጠላ ሲነግሩት፣ በድልሃ ሲሉት አንዳንዱን ነው የሚነግረን አንዳንዱ እንደሚለን ምን ፈርዶበት ይሆን፣ ምን አድርጎ ይሆን? አደለ፣ ይሄ ሰው ትልቁ፣ ከአፉ የሚወጣው ነገር አያድርስ እኮ ነው። አያድርስ ነው። ምን ነው፣ የኔ ወንድም፣ ምን ደረሰብህ? እኔን እኔን ይበለኝ፣ የድሮ ለቅሶ ሆኗል። እኔን ይድረስብኝ፣ እኔ በአንተ ፈንታ ልሁን ነበር፣ አደለ፣ የድሮ ለቅሶ። አሁን ግን ምንድን ነው ቤታቤት፣ ምን አድርጎ ይሆን? እንዲህ የተባለው ኢዮብ ምን አለ? ሥጋዬን በጥርሴ እዘዋለሁ አለሁ እህለዋለሁ ዲገለኝም እንኳን እርሱን እጠብቃለሁ መጠበቅን የሚያውቁ በእግዚአብሔር ዘንድ የተባረኩ ናቸው። ምክንያቱም አንድ ቀን የህይወታቸው ታምራት በኑሯቸው ይገለጻል። ታይ ስንቶች ናቸው እግዚአብሔር መጠበቅ ተስኗቸው አየን ብለው ሁለት ቀን ሶስት ቀን አራት ቀን ቤተ እግዚአብሔር ተመላልሰው ጸለይን ብለው ከዚያ በኋላ አይ እግዚአብሔርማ አይሰማም ብለው የሮጡ የሄዱ ከእግዚአብሔር ቤት ያመለጡ ስንቶች ናቸው። ቢገለኝም እንኳን እርሱን ጠብቅ። ዳዊትም ተቸግሮ ነበር። ጠላት ስለ አይደለም ለመጠበቅ ምን አለ ቅዱስ ዳዊት በመዝሙሩ ሌሊት ተዛዋይኩ ስለ ልቤ ዋንቃሄ ክዋ ነፍሴ ሌሊት ከልቤ ጋር ተጨዋወትኩኝ አለ። እንቅልፍ የምናጣባቸው ሰዓቶች እንዳሉ የምንገላበጥባቸው ሰዓቶች እንዳሉ ሁሉ ልክ እንደኛ ቅዱሳኑን በዚያ መንገድ አልፈዋል። ስለዚህም ምን አለ ሌሊት ለሊ ተዘዋይኩም ስለ ልቤ ዋንቃህኩ ዋለ ነፍሴ፣ ሌሊት ከልቤ ጋር ተጨዋወድኩ ነፍሴንም አነቃቀኋት። ቦኑ ለዓለም ይገድፍ እግዚአብሔር፣ እግዚአብሔር ለዘለዓለም ይጥላልን? ወይ ይደግ ምን ወን ከተሳህሎ ምህረቱንስ እንደገና አይሰጥም ወይ አይምረኝም ወይ እያልኩኝ ከልቤ ጋር ተጨዋወቱ። አያየም ነው እኮ፣ ምን ነው ኧረ፣ እኔንስ አላየኝም አይደለም እንዴ? የእኛ ዜማ ዛሬ በየቤታችን፣ አረ እሱ እኔን አይመለከተኝም። ዳዊት ምን እንዳለ ታውቃላችሁ? አለ አለና፣ እግዚአብሔር አያየም፣ እግዚአብሔር ረሳ ማለት ነው ወይ? ምረቱን መልሶ አይሰጥም ማለት ነው ወይ አለም። ይህ ሁሉ ድካሜ ነው አሉ። ይህ ሁሉ የኔ ድካም ነው እኔ ነኝ እንጂ ይህንን ያልኩት እግዚአብሔር አይደለም ያለው። እግዚአብሔርማ ምረቱ ብዙ ነው፣ ይቅርታው ለልጅ ልጅ ነው። ተመልሶ ይምረናል፣ ተመልሶ ያስበናል። ስለዚህ የተወደዳችሁ አባቶች፣ እናቶች እግዚአብሔር አምላካችንን ልንጠብቀው ይገባናል። ምን ያህል ጊዜ እሱ ያለው ጊዜ ምክንያቱም የጊዜያት መርዘም የአምላካችንን ተአምራት አይገድበውምና፣ አንዳንድ ያናን ሰዎች እግዚአብሔርን ተአምር መጠበቅ ተስኗቸው መሃል መንገድ ላይ አቋራጭ መንገድ ሲፈልጉ እንዴት እንዴት ወደቁ መሰላቸው! እንዴት ተላላጡ መሰላቸው! ከዚህ በፊት ስለ ያዕቆብ አይተናል አይደል? ወደ ቤቴል እንውጣ በሚለው ትምህርታችን ያዕቆብ የወሰደው አቋራጭ መንገድ እድሜ ልኩን እንዴት እንደተከተለው አብርሃም ትዝ ይላቸዋል አይደል? እግዚአብሔርን ጠበቀ። ልጅ ይሰጠኛል ብሎ አየ አየ። መጨረሻ ላይ የሚስቱን ምክር ሰማና ወደ ማን ዘንድ ገባ? ወደ አጋር ዘንድ። ምን አይነት ችግር አመጣ? የማያልቅ ለዘመናት የማያልቅ ችግር አመጣ። እንግዲህ ጌታ በዘመናት ላይ ጌታ መሆኑን ጌታ ዘመናት የማይገድቡት መሆኑን ዘመናት የማይሸፍኑት የማይሽሩት መሆኑን ሊያሳየን ወልደ እግዚአብሔር ኢየሱስ ክርስቶስ ይሄንን ተአምር በዛሬው ዕለት አደረገ። መጻጉ ተባለ። መጻጉ ማለት ማለት ነው፣ በሽተኛ ማለት ነው፣ ህመምተኛ ማለት ነው። ይህ ሰው በእውነት ሌላ ስም የለው፣ በሽተኛ ነው ስሙ አንዳንዴ እኮ ችግራችን ሲረዝምብን ስማችን ይረሳና ችግራችን ስም ይሆንብናል። ያ ችግረኛው ሰው እንባላለን። እግዚአብሔር ይመስገን አንድ ቀን በስማችን የምንጠራበት ጊዜ ይመጣል። ጥሩ ሲባል፣ ና ሲባል፣ ተነስ ሲባል፣ አይን ሂብራለ ሲባል፣ እግሪ ይፈታለስ እንባል፣ ያኔ በስማችን እንጠራለን። ክብርና ምስጋና ለአምላካችን ይሁን። ነገር ግን እስከዛ ጊዜ ድረስ በችግራችሁ ትጠራላችሁ፣ በድካማችሁ ትጠራላችሁ፣ በጭንቀታችሁ ትጠራላችሁ፣ በእጅ ማጠራችሁ ትጠራላችሁ። ስለዚህም ነው ሰውየው ስብ አልነበረውምና ምን ተባለ? መጻጉ ሌላ ስም የለውማ። መጻጉ በሽተኛው፣ ያ በሽተኛ ነበረ፣ ያ በሽተኛ ነበረ። ለሰላሳ ስምንት ዓመት የታመመ ሰው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌሉ ምንድን ነው የሚለው? ብዙ ዘመን እንዲሁ እንደኖረ አውቆ ይላል። እንዴት አይነት ንባብ ነው? ምዕራፍ ሁለት ላይ ምን ይላል? ስለ ሰዎች ማንም ይነግረው ዘንድ አይፈልግም ነበር። ለምን? በሰው ልብ ያለውን እርሱ ያውቃልና። ለኔ ነው አስተዋዋቂ የሚያስፈልገኝ፣ ለአንተ ነው አስተዋዋቂ የሚያስፈልግ፣ ለአንቺ ነው አስተዋቂ የሚያስፈልግሽ እንጂ ለአምላካችን ማንም ነጋሪ አያስፈልገው። ለምን? የኔና የእናንተን ኑሮ የሚያውቃል፣ ያውቃል። ይህን ሰው ያውቀው ነበር፣ ችግሩን ያውቀው ነበር። እግዚአብሔር ሐና ኮናት እንዲህ አለችው። ሐና መከራዋ ሌላው ቀርቶ እግዚአብሔር ቤት ድረስ ተከትሏት የሚመጣ ሴት ነበረች። የምትቆምበት የምትገባበት ያጣች ሴት ነበር። ቤቷ በነገር ለአምልኮ እንኳን ስትመጣ ጣውንቷ ታሳቅላት ነበር። ታማርራት ነበር። ታናድዳት ነበር። አንድ ቀን ግን ሰው ፊት ማልቀሷ ሰው ፊት ማዘኗ የልቧን ስብራት ሰው ፊት ማውራቷ ምንም እንዳልፈየደላት ስታውቅ አንድ ቀን ግን በአምላኳ በሰራዊት በእግዚአብሔር ፊት በሰራዊት ጌታ በእግዚአብሔር ፊት ቆመችና እንባዋን አዘራችሁ። ምን እስከምትመስል ድረስ የሰከረች ሴት እስክትመስል ድረስ እንባዋን አዘራችሁ። ኤሊ አላወቃትም ነበር ማን እንደሆነች አልተገነዘባትም ነበር። እና አንቺ ሴት ስካርሽን አርቂ ያላት ጌታ ይሆ ያለችው እኔ ልቧ የተሰበረባት ነፍሷን የምታፈስ ሴት ነኝ እንጂ ሰካራም ሴት አይደለሁም። ቀን የጣለው ሰው ስሙ ብዙ ነው። ስም አወጣላት፣ ሰካራም አላት። ጸሎቷ ሁሉ በስካር ተተረጎመባት። ግን እሷ ትናገር የነበረው ለሰው ስላልነበረ እንደ ሰካራም መሰለች። ሰው ሰካራም ቢላትም የልቧን የሚያውቅ እግዚአብሔር ስላለ ከልጅም ልጅ ማንን ሰጣት? ሳሙኤልን ሰጣት። ስለዚህ ምን አለች? እግዚአብሔር አዋቂ ነው አለች። ስሙ ይክበር ይመስገን። እግዚአብሔር አዋቂ ነው። እግዚአብሔር ልብን የሚያይ ነው። እግዚአብሔር ልብን የሚመረምር አምላክ ነው። እግዚአብሔር አዋቂ ነው። አትታበዩ፣ በኩራትም አትታመኑ። እግዚአብሔር አዋቂ ነው። ችግርን የሚያይ እግዚአብሔር አዋቂ ነው እንባን የሚያይ እግዚአብሔር አዋቂ ነው። ጭንቀትን የሚያይ እግዚአብሔር አዋቂ ነው አለች። እዚህ ነው እንደ እግዚአብሔር ኢየሱስ ክርስቶስን ዮሐንስ ምን አለ? ብዙ ጊዜ እንደ ታመመ አውቋል። ማንም ሊነግረው አላስፈለገው። ጌታ ሆይ፣ ይህ ሰውዬ እስከ ሠላሳ ስምንት አመት ሙሉ ታሟል አልተባለውም፣ ስለሚያውቅ መጣና ምን አለው፣ ልትድን ተወዳለህ ወይ? ምን አይነት ጥያቄ ነው ምን አይነት ጥያቄ እንደሆነ ከዚህ ሰው ታሪክ ነው የምትማሩት። እንዴ ስንት አመት ሙሉ እንደዛት ማቆ ያለ ሰው መዳን አይፈልግም? አዎ አንዳንድ ሰው አለ መዳኑንም አይፈልግም። ከነዚያ ሰዎች አንዱ ይሄ ሰው ነው። ራሱ አንዳንዴ እንኳን እኮ በረገታችንን እርግማን አድርገን እኮ የምንናገር ስንቶቻችንን። ምነው እግዚአብሔር ባልሰጠኝ አንልም ልጃችንን ምነው እግዚአብሔር ባልሰጠኝ አንልም? ስራችንን ምነው እግዚአብሔር ይሄንን ትዳር ብሎ ባልሰጠኝ አንልም? ምነው እግዚአብሔር እሱን ባልሰጠኝ፣ እሷን ባልሰጠኝ አንልም? እግዚአብሔር ፈውስ አድርጎ የሰጠንን ማን እንቀበል እንኖራለን። አዎ ብዙዎቻችን፣ እግዚአብሔር ይቅር ይበለን። ስለዚህም ይሄን ስለሚያውቅ አምላካችን የኛን ፈቃድ የሚያከብር ስለሆነ ሮቦት ሳይሆን በአራያውና በአምሳሉ የፈጠረውን ሰው ስለሆነ የሰራው ምን አለው? ልትድን ትወዳለው? ያ እዚያ ኢትዮጵያ አንድ እናት አሉ፣ አብሬያቸው ሰራ የነበሩ እና ዶዎችን መርዳት በጣም ይፈልጋሉና፣ እና አንዳንድ በጣም የተጎሳቆሉ በልመና ስራ ላይ ያሉ የተሰማሩ ሰዎችን ያገኙና ኑና እኔ ለሙያችሁ የሚሆን ትምህርት አስተምሬ አሰልጥኜ ስራ ትይዛላችሁ ይሏቸዋል። እና ምን እንደሚሏቸው ታውቃላችሁ? አንዳንዶች አንዳንዶቹ በጣም ደስ ይላቸዋል፣ አልቅሰው እግራቸው ላይ ወድቀው ደስ ይላቸዋል። አንዳንዶቹ ግን እንደሚሏቸው ልንገራቸው፣ ስንት ሰጭናለች፣ በቀር አይ፣ ትምህርት አስተምራችኋል፣ ተምሬ ስንት ነው ማገኘ? ከዚያ የህይወታቸው ፈውስ ይልቅ በመከራቸው መኖርን ነው የሚፈልጉት። ስለዚህም ምን ልትድን እህ ተወዳለህ ወይ እግዚአብሔር ዛሬም ይጠይቀናል። ምን አይነት ጥያቄ ነው? ጥያቄው አስፈላጊ ነው። ማን ፈውሰኛ ያለው አይነት ጥያቄ አለና ማን የኛ ያለው አይነት ጥያቄ አለና፣ ባጎረሰ እጁን ለመንከስ የሚጥራ አለና። ስለዚህም ልትድን ትወዳለህ ወይ ያለው ያ ሰው አላወቀው፣ ማን እንደሚጠይቀው። ስለዚህ የእድሜ ልኩን ሲናገረው የነበረውን ብሶቱን ተናገረ። ምን አለ? ምክንያቱም የነበረበት ቦታ ሰዎች ፈውስ የሚያገኙበት ቦታ ነው። ሰዎች መድኃኒት የሚሆንላቸው ቦታ ላይ ነው ያለው። እዚያ ቦታ ላይ ሆኖ ግን መድኃኒት ሳያገኝ ኖረ። እነዚህ ምን አለ ታዲያ ጌታ ወይ እነዚህ ሰዎች ቀድመው ሄደው ወደ መጠመቂያ ይወርዳሉ። ምክንያቱም የእግዚአብሔር መልአክ ወርዶ ያንን መጠመቂያ መጠመቂያ ያማታዋል። ይሄኔ ቀድሞ ወርዶ የተጠመቀ ሰው ምን ይሆናል ነው የሚለው፣ ይድና፣ ይፈወሳል። ያ ሰው 38 ዓመት ሙሉ ታሞ መሄድ መራመድ ሳይችል የተቀመጠ ሰው ስለሆነ ምን አለ ሁሉ ቀድሞውን ይወርዳሉ። ስለዚህ ማንም የለኝም አለ። ምናልባት የታያኔ ጌታ ያኔ 30 ዓመት የሰላሳ ዘመን ወጣት ስለነበር እንደው አፈፋ አድርጎ ይዞኝ ወስዶኝ እንደ ሌሎቹ እንደ ዘመድ እንዳላቸው ያደርግልኛል ብሎ ነበር። አስቸጋሪ ነገር ይህ ሰው እስከ ዛሬ ዘመን እንዲህ የሆንኩት ሰው ስለሌለኝ ነው ነው ያለው። በቃ እሱ ያለበት ዓለም ያለው ብዙዎቻችን የምንለውም ይህን ነው። ሰውማ ቢኖረኝ ኖሮ እንላለን። ገንዘብማ ቢኖረኝ ኖሮ እንላለ። አንድ ሆነ ነገር ቢኖር ኖሮ፣ ይሄ ሳይንስ እንዲህ ደረጃ ላይ ቢደርስ ኖሮ የኔ ኑሮ የኔ በሽታ ይቃለል ነበር እንላል አይደለም፣ ሰው በመኖሩ አይደለም፣ ገንዘብ በመኖሩ አይደለም፣ ሀብት በመኖሩ አይደለም። እግዚአብሔር በጊዜው ጊዜ ነገሮቹን ሁሉ ሲያስተካክል፣ እሱ ያለው ጊዜ ሲመጣ ነገሮቻችን ሁሉ ይሳካሉ፣ ይከናወናሉ እና ይህ ሰው። የራሱን የሚናገረውን ነገር ነበር የተናገረው። ሰው የለኝም ማለት በእርግጥም ሰው የለውም። ሰው ቢኖረው ኖሮ እህ ይፈወስ ነበር። በእርግጥም ሰው ስለሌለ እኮ ነው ራስ ወለ እግዚአብሔር ምን የሆነው ሰው የሆነው። ዓለምን የሚያስታርቅ አደለም የሚለው እግዚአብሔር አየ። ሰውም እንደሌለ ምን አለ ተረዳ ሰው ስለሌለ ነው እሱ ሰው የሆነ። ይህ ሰው የፈለገው ጌታ ልክ እንደ ሌሎቹ ተራ ሰዎች ተጋፍቶ ወስዶ መጠመቂያ ውስጥ እንዲጨምረው ነበር። ነገር ግን ራሱ መድኃኒ ዓለም ክርስቶስ ፈውስ፣ የፈውስ አባት፣ የፈውስ ባለቤት ስለሆነ ምናለው ተነሳ አለ። በቃ ዓለማትን የፈጠረ አምላክ በቃሉ ብርሃናትን ይሁን ያለ አምላክ ምን አለ? ተነሳ አልጋህን ተሸክመህ ምን በል ሂድ አለ። ሌላ ቀጠሮ አልቀጠረውም። ሌላ ጊዜ አልሰጠውም። ሁኔታዎችህ ከአቅም በላይ ናቸው አላለው። ተነሳ አልጋህን ተሸክመህ ሂድ አለ። ያ ሰው ወዲያውን ወንጌሉ የሚለን ይሄን ወሐይወ ሶቢሃ ውእቱ ብእሲ ወነሳ አራቶ ሆረ። ወዲያውኑ ሰውየው ምን አለ ነው ተፈወሰ፣ አልጋውንም ተሸክሞ ምን አለ ሄደ። አምላካችን ክብር ምስጋና ለእርሱ ይሁን። ቃሉን እምቢ የሚል ማናለ? ቃሉን የማይታዘዝ ማናለ? ነፋሳት ይታዘዙለታል። ተፈጥሮ ይታዘዝለታል። ሰማይ ይታዘዘዋል። ምድር ይታዘዘዋል። ሰው ይታዘዘዋል። መላእክት ይታዘዙታል። ስለዚህም አሁን ያንን ሰው ሰላሳ ስምንት ዓመት ሙሉ ታሞ እስረኛ ሆኖ የኖረውን ተነስ አልጋህን ተሸክመ ሂድ አለው። አልጋውን ተሸክሞ ሄደ። ዞር ብሎ ማንም ያላየውን ሰው ሰው እንዲያየው ሁሌ እየጮኸ የሚለምነውን ሰው እሱን ጌታ አይደለም፣ መነሳት ብቻ ሳይሆን እህ አልጋውን ተሸክሞ እንዲሄድ አደረገው። እንኳን አይደለም ሰላሳ ስምንት ዓመት ታስሮ የኖረ ሦስት አራት ቀን እንኳን ተኝተን እንኳን ስንነሣ ግርግዳ ተደግፈን ነው ይዘን ነው ምን ሄደው። የአምላካችን ግን ፈውሱ ፍጹም ስለሆነ የአምላካችን ፈውሱ ህይወት ስለሆነ የአምላካችን ፈውሱ ዘላለማዊ ስለሆነ ተነሳለው፣ ተነሳ። መነሳት ብቻ ሳይሆን ምኑን ይዞ ሄደ? አልጋውን ተሸክሞ ሄደ። እግዚአብሔር ፈዋሽ። ግን አንድ ነገር ልንገራቸው፣ እግዚአብሔር ፈዋሽ ነው ስንል የእግዚአብሔር ፈውስ ለእኛ እንዲሆንልን መፈለግ ያለብን እግዚአብሔር ሁለንተናችንን እንዲፈውሰን ነው። እግዚአብሔር ሰብእናችንን እንዲፈውሰው፣ እግዚአብሔር ይፈውሰን። አዎን፣ አንድ ነገር ልንገራችሁ። ሰው እጁ ተፈውሶ ልቡ ላይ ይፈወስ ይችላል። ሰው ዓይኑ ተፈውሶ ልቡ ላይ ይፈወስ ይችላል። የዚህን ሰውን ሁኔታ ስንመለከትም እንደዚህ አይነት ነገር ነው። የሚያስፈራውን ነገር ነው ምነግራቸው። እግዚአብሔር ፈውስ ይሆነናል። እህ አዎ ይሆነናል። ግን እንዲፈውሰን የምንለምነው ምናችንን እንደሆነ መጠየቅ አለብን። ምን ሆነ? ሁለት የሚገርሙ ሰዎችን እናገኛለን። አንድ ውለታውን የረሳ ሰው ያምላኩ፣ ሁለተኛ በአምልኮ መልክ ያሉ ኃይሉን ግን የካዱ ሃይማኖተኞች። እነዚህን ሁለት ሰዎችና ምን ሆነ? ይህ ሰው የተፈወሰው መቼ ነበር ነው የተባለው? በሰንበት ነበር። የአይሁድ ሰንበት መቼ ነበር? ቅዳሜ ነው። በሰንበት ነበር የተፈወሰው። ስለዚህም ጌታ ምን አለው? አልጋህን ተሸክመ ያንን መጻጉዕ ያንን በሽተኛ ሰላሳ ስምንት ዓመት ሁሉ የታመመውን አልጋህን ተሸክመ ሂድ አሉ። አልጋውን ተሸክሞ ተነስቶ ጉዞ ሲጀምር ከዚህ በፊት በሕይወቱ አይተውት የማያውቁት ዞር ብለው ተመልክተውት የማያውቁት ምን አሉት? ሰውየውን አተ አሉት። በሰንበት እኮ አልጋ ተሸክሞ መሄድ ክልክል ነው። በአይናቸው ስር የተሠራውን ድንቅና ታምር ለማየት አልቻሉም። ዓይናችን በአፋዊ ነገር በጥቃቅን ነገር ከታወረ አያደርስ ነው። እግዚአብሔር ይቅር ይበል። አንድ ሰው ነበረ። ምን ይል ነበር? ሃይማኖተኝነት ልቡን ካወረው ይልቅ ፈንጣጣ ያሳወረው ይሻላል አለ። ምክንያቱም ፈንጣጣ የሚያሳውረው ዓይንን ብቻ ነው አለ። አንዳንዴ የተጣመመ ሃይማኖተኝነት የሚያሳውረው ምንን ነው? ልብንም ጭምር ተመልከቱ። አንዳንዶች ቦምብ ላያቸው ላይ አድርገው አፈንድተው ሕፃኑን ምኑንም ገልነው እንጸድቃለን ይላል። ከዚህ የባሰ ሃይማኖተኝነት ማለት፣ የተጣመመ ሃይማኖተኝነት ምናለ፣ የሃይማኖትን መሠረታዊ እውነት እንኳን ለማየት አይችልም። እናንተን አሳዷችሁ በመቋሚያም ቀጥቅጦም ገሎ ወደ መንግሥተ ሰማያት እየተጨበጨበለት ሊገባ ያለ የሚመስለው ሁሉም ከዚህ ቤተ ክርስቲያን ጠራርጎ አባሮ እሱ ብቻ ቆሞ እሱ ብቻውን ተንሱ ለጸሎት እዚህ ተሳለና መስለ መንፈስ ቀብሎ አሜን ለዘላለሙ አሜን ብሎ ልክ እንደ መላእክት ክንፍ አውጥቶ አጎጥቅጦ ሊበር የተዘጋጀ ያለ የተጣመመ ሃይማኖተኝነት የእግዚአብሔርን መልካም ነገር የእግዚአብሔርን ጽድቅ ማየት አይችልም። የእግዚአብሔርን ምሕረት ማየት አይችልም። የእግዚአብሔርን ታምር ማየት አይችልም። ሰላሳ ስምንት አመት ሙሉ የታመመውን ተነስ፣ አልጋህን ተሸክመ ሂ ሲል የእኛ ጌታ ምን አሉ? እነዛ መጡና እንዴ ህግ ተጓሏል፣ ፈረሰ ቁጥር አለ። ምን ፈረሳል? በሰንበት አልጋ ተሸክሞ መሄድ ክልክል ነዋል። የሰውየው መልስ ደግሞ ተመልከቱት። ምንድን ነው ያለው ሰውየው? ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አለ። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመህ ሄድ አለኝ ብሎ መለሰላቸው። ክስ ነው ያቀረበ። የምስጋና ቃል አይደለም ያቀረበ፣ ክስ ነው ያቀረበ። የዚህን ሰው ታሪክና ምዕራፍ ዘጠኝ ላይ ዮሐንስ ወንጌል ምዕራፍ ዘጠኝ ላይ የምታገኙትን የዓይነ ስውሩን ከእናቱ ማህፀን ጀምሮ ደረቅ ግንባር ሆኖ የተፈጠረውን ሰው ምላሽ ብትመለከቱ እንዴት የተለያየ መሰላችሁ! እሱም የተፈወሰው በሰንበት ቀን ነው። በደረቅ ግንባር ላይ በሰንበት ቀን ጌታ ዓይኑን አበራለት። ስሙ ይክበር ይመስገን። ዓይኑ በራ። ያላየውን ብርሃን አየ። ያልተመለከተውን ድንቅ ነገር አየ። ስለዚህም መጡና በሰንበት መፈወስ ክልክል ነው አሉት። እነዚያ የሃይማኖት ፖሊሶች መጡና ይሄም ማለት አይደለም አሉት። ምን እንዳላቸው ታውቃላችሁ? አንድ ነገር አውቃለሁ አሉት አላቸው። እሱ ነው እንዲህ ያደረገው እኔ የለሁበትም አላለም። አንድ ነገር አውቃለሁ እውር ነበርኩኝ፣ ዛሬ አይቻለሁ። እንዲህ የሚያደርግም አይቼ አላውቅም። እግዚአብሔር ይክበር ይመስገን ሲለ እግዚአብሔር ለአምላካችሁ ይሄን አንድ ነገር አውቃለሁ። እግዚአብሔርን የምትከሳት ሆን እኔ አላውቅም፣ ቄሶቹ ናቸው እንዲህ አሉት። እምነታችንን ስንጠየቅ ኧረ እኔ አላውቅም፣ እነዚህ እነሱ ናቸው። እንደው እኮ ምን እኮ የቤተ ክርስቲያናችንን ነገር ታውቅ የለ አይደለም! አይደለም! እንደዚያ መሆን ያለበት አይደለም እንደዚያ መሆን ያለበት። ሃይማኖትህን ምክንያት አድርጋ አትሽሸው። እውነትን ምክንያት አድርጋ አትሽሸው። የእግዚአብሔርን ነገር እግዚአብሔር የሰጠህን ፈውስህን፣ ታምራትህ፣ ትዳርህን መጥቶ ሲያረካክስልህ ሰይጣን አትሽሸው፣ ተጋፈጠው። ትዳርሽን መጥቶ ሲያረካክስ በጓደኛ መስሎ በሰው መስሎ ሲያረካክስ ተጋፈጭው። ምን እሱ ባል? ኧረ ስንት ወንዶች አሉ ባክሽን። ዝም ብለሽ ነው አንቺ እዚህ ተቀብረሽ ነው ተቀብረሽ ነው ባክሽን። እንደ ወጣ ብለሽ ብታይኮ ስንት ነገር አለ። አንቺ አን አንቺ ነሽ ጓደኛዬ። የለም በይ ውጪህ ነው ማለት ያለበች። ውጪህ ሰይጣን፣ ሂድ ከኋላ ያደለ ያለው ጴጥሮስ፣ ጴጥሮስ ሰይጣን ሆኖ ነው ሚስትህን ሲያረካክስብህ ወይም ስታረካክስብህ ሲያጥላላብህ፣ አመል ሲነሰንስብህ። እሺ፣ አዎ፣ መቼስ ምን ይደረግ ብለህ ነው። መቼም ኑሮን እንኑር ብለን ነው። እንግዲህ ልጅ ወልደናል። መቼስ ምን ይደረግ ብለህ ነው። እንዳንተ አሁን አንጨፍር፣ ጊዜው አልፏል። አይደለም፣ ነገ ያጠምድሃል እንደገና ሰይጣን። ምክንያታትስ አንድ ነገር አውቃለሁ፣ እግዚአብሔር ልጅ ሰጥቶኛል አንድ ነገር አውቃለሁ፣ እግዚአብሔር ትዳር ሰጥቶኛል። አንድ ነገር አውቃለሁ፣ እግዚአብሔር ሕይወት ሰጥቶኛል። አንድ ነገር አውቃለሁ፣ እግዚአብሔር ፈውሶኛል። እንዲህ ብለን ነው እግዚአብሔርን ማክበር ያለብን። ይህ ሰው ግን ምን አለ? እኔ አይደለሁም እሱ ነው አለ። ጌታ አገኘው መቅደስ ምን እንዳለው ታውቃላችሁ? ከዚህ የሚብስ እንዳይደርስብህ ዳግመኛ ኃጢአት አትሰራ ከዚህ የሚበስ እንዳይደርስብን ዳግመኛ ኃጢአት አትስራ። አባቶቻችን በትውፊት የሚነግሩንን ልንገራቸው። ይህ ሰው ኋላ ላይ የሐሰት ምስክር ሆነው ከቆሙት አንዱ ነው። በትውፊት የሚነገረው ይሄ ነው። እግዚአብሔር ከዚህ አይደለም የሰላሳ ስምንት ዓመት እስራትን የፈታን ጌታ እንዲሰቅሉት ምስክር የሆነ እሱ ነው ይላሉ፣ በትውፊት ሲነገር። ጌታ ግን ነገረው ከዚህ ባሰ እንዳይደርስብህ እህ ምን አታድርግ ኃጢአት አትስራ። ወዲያው እየሮጠ ሄደ። አገኘሁት ኢየሱስ ነው አላችሁ። እንደዚህ ነው የሚለው መጽሐፍ ቅዱስ። በመቅደስ አገኘው። አነብላችኋለሁ፣ ይኸው እዚሁ ላይ ነው ያሉ አልጋን ተሸከም ሂድ ያለኝ ብሎ መለሰላቸው። እነርሱም አልጋን ተሸከመ ሂድ ያለው ሰው ማን ነው ብለው ጠየቁ። ዳሩ ግን በዚያ ስፍራ ህዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀ። እንደው ማንነቱን እንኳን አልጠየቅም። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆድና ከዚህ የሚብስ እንዳይደርስብህ ወደፊት ኃጢያት አትስራ ነው። ሰውየውም ሄዶ ነው ሚለው ፈልጓቸው እነዛን ከሳቶች ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር። ምን የሚያስደንቅ ነገር እኮ ነው! አረ እኔ ሳላደርገው ምን እላለሁ እ እላለሁ ብዙ ጊዜ እንዲሁ አደርገዋለሁ። ይሄን እ አደርገነዋል እንጂ ያልፈወሰን ጊዜ አለ እሱ ጌታ ግን ምን ነበር ያላቸው ለአይሁድ ኋላ ሲያገኛቸው፣ አቦዬ ይገብር ወአነ እገብር፣ አባቴ ይሰራል እኔም እሰራለሁ። አባቴ ሰንበት ነው ብሎ ቢያርፍ ኖሮ እናንተ ህይወት የላችሁም አላቸው። ምክንያቱም እሱ በእለተ ሰንበትም ዓለምን ምን ያደርጋል? ይመግባል፣ ያስተዳድራል። ዓለምን የሚመግበው የሚያስተዳድረው 24 ሰዓት ሙሉ ነው። ስለዚህ አባቴ ይሰራል፣ እኔም እሠራለሁ አባቴ መግባቸዋል እኔም መግባቸዋል ነው አላቸው። በዚህ ምክንያት በሁለት ነገር ከሰሱት። አንድ ሰንበትን ሻሪ ነው ብለው፣ ሁለተኛ ራሱን ደግሞ ከአብ ጋር አስተካክሎ አባቴ ብሏልና ራሱን አምላክ አድርጓልና በዚህ ምክንያት መሞት አለበት ነው ያለው። ዛሬ ምዕራባውያን አዲስ ነገር አገኘን ብለው ኢየሱስን ክብሪ ግባውና አምላክ እንዳይደለ ሊነግሩን ይፈልጋሉ። አንዳንዶቻችሁ አንብባችሁት ሊሆን ይችላል። ለምሳሌ ይሄ ሰሞኑን እንደገና ፊልሙ ይወጣል እየተባለ ትልቅ ሃይፕ ነው እዚህ አገር ዳቪንቺ ኮድ የሚባለው አንዳንድ ሰዎች አንብበው እንደው ጥያቄ ያለንም ብለው ያናገሩኝ አሉ በግል እዚያ ላይ ደራሲው የሚናገረው ምንድነው ኢየሱስ ክርስቶስ አምላክ ነው ብላ ቤተ ክርስቲያን የወሰነችው ከ318 ማለት ከ325 ዓመተ ምህረት ማለት ከኒቅያ ጉባኤ በኋላ ነው ብለው ነው የሚናገሩት። ይህ ሐሰት እንደሆነ የምታውቁት ይህንን የህይወት ቃል ስታነቡ ነው። ጌታ የተሰቀለበት ዋናው ምክንያት ራሱን የባህርይ አምላክ ነኝ ብሎ ስላለ ነው። ቤተ ክርስቲያን ሳትሆን ይህንን የፈበረከችው፣ ራሱ ወደ እግዚአብሔር ኢየሱስ ክርስቶስ ነው የተናገረው። ትምህርቴን ላጠቃልም እግዚአብሔር ፈዋሽ ሰው ባያየን ጊዜው ቢረዝም በጊዜው ጊዜ አምላካችን በፈውሱ ወደ ቤታችን ወደ ኑሯችን ይመጣል። ግን እንዲፈውሰው የምትፈልጉት የትኛውን ነው? ምናልባት እግዚአብሔር ይህን ሰውነታችን እንዲፈውስ ይችላል። ግን ሰውነታችን ተፈውሶ ነፍሳችን ከታሰረ ምን ዋጋ አለው? እንደዚህ ሰው፣ ስለዚህ እግዚአብሔርን ወደ ኑሯችሁ ጥሩት፣ ወደ ህይወታችሁ ጥሩት፣ ወደ ቤታችሁ ጥሩት፣ ወደ ትዳራችን እንጥራው፣ ወደ ሀገራችን እንጥራው፣ ወደ ቤተ ክርስቲያናችን እንጥራው። ሁለንተናችንን ይፈውሰል። ከእጃችን ጋር ልባችንን፣ ከእግራችን ጋር መንፈሳችንን፣ ሐሳባችንን፣ አስተሳሰባችንን፣ ንግግራችንን አምላካችን ይፈውስልን። ያን ጊዜ እናስደስተዋለን። አለበለዚያ ግን ጌታ ያለው ይሻላል። ሁለት አይን ኖሮህ ወደ ገሃነመ ሰዓት ከምትገባ አንድ አይን ኖሮህ፣ አንድ እጅ ኖሮህ ጉንድሽ ሆነህ ወደ መንግሥተ ሰማያት ብትገባ ይሻላል ነው ያለው ጌታ። የእግራችንን የእጃችንን አማማር ውበት አያይን የመልካችንን እንደ ምግባት አያይን እሱ የሚገደው የልባችን መፈወስ ነውና፣ በዚህ የፈውስ ሳምንት አምላካችን በተለይ ለኢትዮጵያውያን የሚያስፈልገን እግዚአብሔር ልባችንን ይፈውስልን፣ በፍቅር ይፈውሰን፣ በሰላም ይፈውሰን፣ በአንድነት ይፈውሰን። ክብር ምስጋና ለእርሱ ይሆን። አሜን።